ስለ ምርጫው የሚሰሙ አቤቱታዎችና የኢትዮጵያ መንግሥት ዝግጅት የፓርቲዎች ተወካዮች ለዝግጅት ወደ ተለያዩ ከተሞች ሲሄዱ በሌላ ፓርቲ ደጋፊዎችና በመንግሥት የጸጥታ አካላት ትንኮሳ እየደረሰባቸው መሆኑን በመግለጽ እየከሰሱ ናቸው። እየተወቀሰ ያለው ደግሞ አንድም በመንግሥትነቱ አንድም ደግሞ በተፎካካሪ ፓርቲነቱ ተጽዕኖ እያሳደረ ነው የሚባለው ገዢው ብልጽግና ፓርቲ ነው። ፓርቲው ግን እንደ መንግሥትም እንደ ፓርቲም ምርጫው ዴሞክራሲያዊ፣ ነፃ፣ ተአማኒና ውጤቱም ተቀባይነት የሚኖረው እንዲሆን ለማድረግ ከሚመለከታቸው ሁሉ ጋር ተባብሮ ለመስራት እየተጋ መሆኑን ይናገራል። ከምርጫው መምጣት ጋር ተያይዘው እየተሰሙ ያሉ አቤቱታዎችንና የመንግስቱንም ዝግጅት ጽዮን ግርማ በተከታዩ ዘገባ ትዳስሰዋለች። ጠቅላይ ሚኒስትር አብይ አህመድ የመንግስትነት ስልጣን ከተረከቡ በኋላ አዲሱ የእርሳቸው አስተዳደር መጪው ምርጫ ኢትዮጵያን በሰላማዊ መንገድ ወደ ዴሞክራሲ የሚያሻግራት አዲስ ምዕራፍ መሆኑን በመግለጽ ለሀገራቸው ሕዝብ ቃል ኪዳን ገቡ። ቀጣዩ አገር አቀፍ ምርጫ ተአማኒነት ያለው ፍትሐዊ በሆነ የመወዳደሪያ ሜዳ ላይ የሚከናወን እውነተኛ ፉክክር እና የሐሳብ ፍጭት የሚታይበት እንዲሆን ለማድረግ ከወዲሁ በቅንጅት እንደምንሰራ ላረጋግጥላችሁ እወዳለሁ። በትጥቅና በሰላማዊ መንገድ ከኢትዮጵያ ውጭ ሆነው ትግል የሚያደርጉ ዜጎች ሁሉ ወደ ሀገራቸው እንዲገቡ ማስቻል በጠቅላይ ሚኒስትሩ ከተገቡት ቃሎች ውስጥ አንዱ ነበርና የኢትዮጵያ በሮች ክፍት ሆነው ፖለቲከኞች ወደ ሀገራቸው ገቡ፣ ደጋፊዎቻቸውም በእልልታ ተቀበሏቸው። ጠቅላይ ሚኒስትሩ ምርጫ ቦርድን ገለልተኛ አድርጎ ለማቋቋም ያስችላል ላሉት ሀሳባቸው ማጠናከሪያ የሚሆን ፍጹም ገለልተኛ ነው ያሉትን የቦርድ ሰብሳቢ እጩ አድርገው ለምክር ቤቱ አቀረቡ። ምርጫውን ዴሞክራሲያዊ ማድረግ ኢትዮጵያ ልታልፈው የሚገባ እድል እንዳልሆነም ለምክር ቤት አባሎቻቸው ተናገሩ። ለሚፎካከሩን ፓርቲዎች፣ እንዲሁም ለመላው የኢትዮጵያ ሕዝብ ከኢትዮጵያም ባሻገር ጉዳይ መለከታቸው ባለድርሻ አካላት በሙሉ የሚቀጥለው ምርጫ ዋነኛው ግብ ዴሞክራሲያዊ መሆን ነው። ዴሞክራሲያዊ መሆኑ ሁላችንም በእኩል አሸናፊ ያደርገናል። በምርጫ 97 በተቃውሞ ፖለቲካ ውስጥ ጉልህ ስፍራ የነበራቸው ወይዘሪት ብርቱካን ሚደቅሳ ፓርላማ ቀርበው እጃቸውን ለመሀላ አነሱ። ከሀገሪቷና ከህዝቧ ከአገሪቷ ከሀገሪቷና ከህዝቧ የተጣለብኝን ኃላፊነት የተጣለብኝን ኃላፊነት በቅንነት በቅንነት በታታሪነት በታታሪነት እንዲሁም እንዲሁም ህግና ስርዓትን ህግና ስርዓትን መሰረት በማድረግ መሰረት በማድረግ ስራዬን ለመፈጸም ስራዬን ለመፈጸም ቃል እገባለሁ ቃል እገባለሁ። ቢሮአቸውንም ተረክበው አዲስ ቦርድ አቋቋሙ። አዲስ የምርጫና የፖለቲካ ፓርቲዎች ምዝገባ አዋጅ ጸድቆም ስራ ላይ ዋለ። አሁን ስድስተኛው የ2012 ዓ ም ሀገር አቀፍ ምርጫ የድምፅ መስጫ ቀን ነሐሴ 23 2012 ዓ ም እንዲሆን ቀጠሮ ተቆርጧል። ቀጠሮው ከመቆረጡ በፊት ግን ኢትዮጵያ ውስጥ ብዙ ነገሮች ተከስተዋል። የተለያዩ ከተሞች እንዳውዳቸው የሚለያዩ ችግሮችና አለመረጋጋቶች የፈጠሯቸው ቀውሶች ከምርጫው መምጣት ጋር እየተሰሙ ላሉ አቤቱታዎች ቀስቃሽ ምክንያት ሆነው ቆይተዋል። የሚነሱት አቤቱታዎች ምንድን ናቸው? በተከታታይ ክፍል በምናቀርበው ዘገባዎች አቤቱታዎቹን እንፈትሻቸዋለን። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ከአቤቱታ አቅራቢዎቹ አንዱ ፓርቲ ነው። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር መረራ ጉዲና የፓርቲያቸውም ሊቀመንበር ናቸው። ለውጦቹ መሬት የነኩ አይደሉም ሲሉ ብልጽግናን፣ መንግስትን ይወቅሳሉ። ኢህአዴግ አንድ ወደ ኢህአዴግ ሁለት ተለውጭ አለው ላል ኢህአዴግ ሁለት ደግሞ ወደ ብልጽግና ፓርቲ ተለውጭ አለው ላል ግን አሰራሩ ከላይ እስከታች ድረስ ስራው ብዙም አልተለወጠም። አካባቢ ባለስልጣናት ከላይ ጥብቅ ትእዛዝ ካልተሰጣቸው በስተቀር ወይም እኛም ማናውቅ ኮትዛዝ ተሰጥቷቸው ዶናላ ግን እንደ ድሮ ነው የሚሰሩ ከወዲሁ እዚህ ድምዳሜ ላይ ያደረሳቸውን ምክንያትም ይናገራሉ። ማሰሩ በስፋት ቀጥሏል። የመንግስት ስራና የፓርቲ ስራ ስላልተለየ የራሱ የመንግስት ሰራተኞች የሚባሉት ፓርቲያቸውን የመንግስት ስራው ረስቶ የራሳቸው ፓርቲ ስራ ፓርቲያችን እንዲህ ያላችሁ ፓርቲያችን እንዲህ ያደረጋችሁ ብሎ ለምሳሌ ስብሰባ መከልከል። አሁን ጅማ መረራ የጅማ ህዝብን ሰደበ ብሎ ያንን ሰልፍ የሚያስወጣው የገዥ ፓርቲ አባል የሆነ ጅማ ከተማ ሰልፍ የሚያስወጣው እሱ ነው። እኛ ለምሳሌ ያንን ለማስተባበልን ለአባሎቻችን፣ ደዳጎቻችን ለማስተባብ እንሄዳለን። ስምን ደግሞ በሪዘርቶ ይጠፋሉ፣ ይጠበቃሉ። ስብሰባ ላይ ናቸው ይባላል። ስልጠና ላይ ናቸው ይባላል እና በአሰራሩ ብዙ ነገር አልተለወጠም። አባላቶቻቸውና ደጋፊዎቻቸውን ከማሰር ጀምሮ የምርጫውን አቅጣጫ ሊያስት የሚችል ድርጊት መፈጸሙን በሰነድ አያይዘው ለምርጫ ቦርድ ማቅረባቸውን ከሌሎች የፓርቲ አመራሮች ጋር በመሆንም በአካል ሄደው ማስረዳታቸውን ይናገራሉ። በተጨማሪም ደግሞ በኦሮሚያ ክልል በኮማንድ ፖስት እዝ ስር ባሉ ዞኖች መንቀሳቀስ እንዳልቻሉ ይናገራሉ አብዛኛው ኦሮሚያ በሚባል ደረጃ አሁን ለምሳሌ ሰባት ዞኖች አራት የወለጋ ዞኖች እና ሁለት የጉጂ ዞኖች የቦረና ዞን እነዚህ በኮማንድ ፖስት ስር ናቸው ተብሎ ጋሴያችን ተገድበዋል ግንቢ ያለው ለምሳሌ ቢሯችን ተዘግቶ ኮማንድ ፖስቱ ወስዶታል በየቦታው ደግሞ ጠንካራ ናቸው የሚባሉት በሐረር፣ በአርሲ፣ በባሌ፣ በአሁለጋ መንሻዋ አካባቢዎች ስልሳ ስምንት የሚጠጉ የአካባቢ ስፋት የሚንቀሳቀሱ ባሎቻችን ታስረዋል። በሌላ በኩል ክስ የሚቀርብበት ብልጽግና ፓርቲ እንደ መንግስትም እንደ ተፎካካሪ ፓርቲም ተግባሩ ሁለት እንደሆነ በሚኒስተር ማዕረግ የፓርቲው የዲሞክራሲ ስርዓት ግንባታ ማዕከል የህዝብና የዓለም አቀፍ ግንኙነት ዘርፍ ኃላፊ አቶ አወሉ አብዱ ያስታውሳሉ። ምርጫውን ሰላማዊ፣ ዲሞክራሲያዊና ፊታዊ ለማድረግ የምንችለውን ሁሉ እያደረግ ነው። ገዢ ፓርቲ ሁለት ኃላፊነት አለብን። አንደኛ ገዢ ፓርቲ ነን፣ ሁለተኛ ራሳችንም ተፎካካሪ ነን፣ ተወዳዳሪ ፓርቲ ነን። ስለዚህ ካለብን ድርብ ሀላፍነት አንጻር ምርጫውን ሰላማዊ፣ ዲሞክራሲያዊና አሳታፊ እንዲሆን የምርጫ ትልቅ ሜዳሩም በዛው ልክ የሰፋ እንዲሆን የምንችለውን ሁሉ በማድረግ ላይ ነን። ያለ ነው ጫ አስፈጻሚ ተቋማትን በሰው ሀይል በ በጀት በቴክኒክ እና በተለያዩ ነገሮች መንግስት የሚችለውን ሁሉ ድጋፍ እያደረገ ይገኛል። ምርጫ ቦርዱም በዛው ልክ አስፈላጊም ሁሉ ዝግጅት በማድረግ ላይ ይገኛል። መንግስትም ማድረግ ያለበትን ማገዝ ያለበትን በማገዝ ላይ ይገኛል። ሁለተኛ ምርጫውን በተመለከተ ምርጫ በተቀመጠው የጊዜ ሰሌዳ መሰረት እንዲካሄድ ቀነ ገደብ ተቆርጦለታል። በቀነ ገደቡ መሰረት የሚሰሩ ስራዎች አሉ። በተቀመጠው የጊዜ ሰሌዳ መሰረት ሁሉም ቅስቀሳ ያደርጋል። ሁሉም የምረጡኝ ዘመቻ ያደርጋል። ከዚህ ወጣ ላይ ደግሞ የሚታዩ አንዳንድ ነገሮች አሉ። ከፖሊሱ አይቻልም። ከምርጫ ቦርድ ጋር እየተገናኘን የምንሰራቸው ስራዎች አሉ። የህግ የበላይነት የማስከበር ሁኔታዎች አሉ። አቶ አወሉ ፕሮፌሰር መረራ የሚያነሷቸውን አይነት አቤቱታዎች መሬት ላይ ካሉት ሀቆች ጋር የተጣረሱ ናቸው ይላሉ። ኦፌኮ በፈለገበት ቦታ ሁሉ እንደ ልቡ ተንቀሳቅሶ የፈለገውን ንግግር ማድረግ መቻሉን የአደባባይ መረጃ ነው ይላሉ ምሳሌ ኦሮሚያ ክልል ላይ ኦፊኮ ህገ ወጥ የሆነ ጊዜውን ያልጠበቀ የምርጫ ቅስቀሳ ሲያደርግ ነበር ግን ምንም ችግር አላጋጠመውም በስታዲየም ጭምር ነው ሲያደረጉ የነበሩት ስለዚህ አገሩ ከውጭ እንደሚወራ ሳይሆን ሰላም ነው ምንም ችግር የለም ነገር ግን በለውጥ ወቅት ሊያጋጥሙ የሚችሉ አንዳንድ እንቅፋቶች አሉ እሱን ደግሞ መንግስት በተቻለ ሁኔታ የሴኩሪቲ የደህንነት ሀይሎች የጸጥታ ኃይሎችን ገለልተኛ አድርጎ አደራጅቶ አሰማርቶ ኦልሞስት ከሞላ ጎደል ሁሉም የሀገሪቱ ክፍል በሚባል ደረጃ ሰላምና ጸጥታን በአስተማማኝ ደረጃ እንዲኖር ሁሉም ዜጋ፣ ሁሉም የሀገሪቱ ክልሎች እና ክፍሎች ተንቀሳቅሶ የራሱን ማህበራዊ ኢኮኖሚያዊ እንቅስቃሴም እንዲያደርግ የምርጫ ቅስቀሳም እንዲያደርግ መንግስት ምቹ ሁኔታ እየፈጠረ ይገኛል። ኦፌኮ በጅማ ገጠመኝ ያለውም ከመንግስትም ሆነ ከብልጽግና ጋር የሚያገናኘው ነገር የለም ይላሉ። ይሄ በራሳቸው የፈጠሩ ችግር ነው። የጀመረው የምርጫ ዲስካሳ የሚመስሉ እንቅስቃሴዎች ነበሩ። በዛ እንቅስቃሴ ህዝቡ አካባቢ ቁጣ አለ። አይ እንደዚህ አይነት ስድብና ዛቻ ጥላቻ የሚረጩ አመለካከቶችን ይዛችሁ እኛ ጋር አትምጡ የሚሉ አመለካከቶች አሉ ህዝቡ ጋር። ይሄ የህዝብ መፍት ነው። ዞሮ ዞሮ ጅማን ቢሆን ሄዱ ለዛ ነበሩ። ችግሩ ምንድን ነው? ራሳቸው ቀደም ሲል ከህዝቡ ጋር የነበራቸው ህዝቡን ያለመክበር፣ ህዝቡን በመሳደብ ከዚህ በፊት ታሪካዊ የሆኑ የተመዘገቡ አጀንዳዎች ነበሩ። ስለዚህ መጀመሪያ ይቅርታ ወይ ጠይቅ ወይም ደግሞ አትምጣ ያለው እኛ ሳይሆን ህዝቡ ነው። ስለዚህ ህዝቡን ይቅርታ ጠይቆ ማየት ነው። ይሄ ሌላ ምንም ሌላ ሂሳብ ማወራረድ ሳይሆን ህዝቡን ይቅርታ መጠየቅ፣ እሱ ከኛ ጋር የሚገናኝም አይደለም፣ ከመንግስትም ጋር የሚገናኝ አይደለም። ይታሰራሉ የተባሉ ሰዎችን በተመለከተም ሰዎች በተለይ አሁን በየቦታው ከሚፈጠሩ ግጭቶች ጋር በተያያዘ በተለያዩ ወንጀሎች እየተጠረጠሩ እንደሚታሰሩ ገልጸው፣ ጉዳያቸው እልባት የሚያገኘውም በህግ ነው ሲሉ አስረግጠው ይናገራሉ። ሌላው የፖለቲካ ፓርቲ የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ የፓርቲያቸው አመራሮች በየቦታው እንቅስቃሴ በሚያደርጉበት ጊዜ እንቅፋቶች እንደሚገጥሟቸው ይናገራሉ። አቶ ቀጀላ የፓርቲው አባላት ተደጋጋሚ እስር እንደሚያጋጥማቸውም ይገልጻሉ። ቃሴ ስናደርግ በተለይ ከአዲስ አበባ ወደ ክፍለ ሀገር ከአንድ ከተማ ወደ ሌላ ከተማ በሚደረጉ ጊዜዎች በሚደረጉ ዝግጅቶች አንዳንድ ስብሰባዎች፣ ወይንም ደግሞ ቢሮ ለመክፈት ወይም ቢሮ ተከፍቶ ቢሮውን ለመመረቅ በሚደረጉ ዝግጅቶች ላይ የአመራር አባላት ወይንም የድርጅቱ መባር አባላት ተንቀሳቅሰው ስራ ሲያከናውኑ ታች ባሉ አካላት አንዳንድ ቦታ ላይ፣ ሁሉም ቦታ አይደለም፣ አልፎ አልፎ አንዳንድ ቦታዎች ላይ ችግሮች አጋጥመውናል። ምሳሌ ያጋጠመን ስፔሲፊክ የሆነ ያጋጠመ ለምሳሌ አንድ ሁለት ሳምንት በፊት ባንኩ ለስብሰባ ሄደው ልክ ስብሰባው አካባቢ ስድረስ ከፍቶ ከፍቶባቸዋል ከፍቶ የከፈቱትን የጸጥታ ኃይሎች ወይንም ታጣቂዎችን ማን ነው ያዘዘው፣ ትዕዛዙ ከየት ነው የመጣው፣ እነዛ ሰዎች ምንድን ናቸው የሚለው ማወቅ በጣም አስቸጋሪ ነው። እንደገና አሁንም ባለፉት ሁለት ሳምንታት እዚሁ ምስራቅ ሸዋ ቦሶ የሚባል አካባቢ ቢሮ ለመክፈት የተከፈቱ ቢሮ ለመመረቅ ያቀው እዛ ግቢ ለመድረስ ቸው ተሰባቸው ቆሰሉ፣ የሞቱም አሉ። ከዛ በስንት ችግር ነው የአመራር አባላቱም ከዛ ምልጠው ወደ ኋላ የተመለሱ። ይህ ምንድን ነው? እንደዚህ አይነት ነገር ከአሁኑ ከተጀመረ ወደ ምርጫው ስንሄድ ምን ሊያጋጥመን ነው? የብልጽግናው አቶ አወሉ አብዱ ግን እንዲህ ያለው ተደጋጋሚ አቤቱታ ውሃ አይቋጥርም ይላሉ። ምክንያቱም በፖለቲካ አመለካከት የሚታሰር ሰው ኢትዮጵያ ውስጥ የለም የሚል አቋም አላቸው። በአብዛኛው በሁለት ካርድ ለመጫወት የሚፈልጉ ሀይሎች አሉ። ለምሳሌ ከኦነግ ጋር ታየው። ሌላው በሽፍታ መልክ አካ ውስጥ ሆኖ ህዝቡን ጉዳት የሚያደርስበት ሁኔታ አለ። ሌላው እዚህ ሆኖ የተለያየ መንገድ ዛ ውስጥ የሚሳተፍበት ሁኔታ አለ። እንግዲህ ህጋዊና ህጋዊ ያሉ አካሄድ ለመከተል የሚፈልጉ ምልክቶች አንዳንድ ቦታዎች አሉ። በህግ በኃይል ነገሮችን ለመፈፀም ህዝብን እና በየደረጃ ያለውን አመራር እጅ መጠምዘዝ እርምጃ የመውሰድ አንዳንድ ቦታ ምልክቶቹ አሉ። ዞሮ ዞሮ የታሰሩ በአሁን ሰዓት እርግጠኛ ነኝ በያዙት አመለካከት በያዙት የፖለቲካ አቋም ታሰረ የሚል ሰው ካለ ሪፖርት ማቅረብ ይቻላል። ነገር ግን ወንጀል ውስጥ በተለይ ተጠርጥሮ በተለያዩ ወንጀሎች ተጠርጥሮ የታሰሩ የተያዙ ሊኖሩ ይችላሉ። ከዚህ ውጭ ግን በያዙት አቋም በያዙት የፖለቲካ አቋም እየታሰረ እስካሁን እኛ ጋር የደረሰ ሪፖርትን የቀረበ የለም የሚል አስተያየት ነው ትላለች። ሌላው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ሁለት ጉዳዮችን ይዞ የቅድመ ምርጫ ቤቱታዎችን ሲያቀርብ ይሰማል። አንደኛው ከአንድ ወር በፊት ጥር 17 ቀን 2012 ዓ ም ከአባላቱና ከደጋፊዎቹ ጋር ውይይት ለማድረግ በጎንደር ከተማ ስብሰባ ቢጠራም በአንድ በኩል መንግስት ጸጥታ ለማስከበር ፈቃደኛ ባለመሆኑ በሌላ በኩል ደግሞ ሕግና ስርዓትን በማያከብሩ ኢመደበኛ የሆኑ የመንግስት አደረጃጀቶች ከሕግና ስርዓት በላይ በመሆናቸው ስብሰባቸው መስተጓጎሉና እንቅስቃሴያቸው እንደተገታ ይናገራሉ። የኢዜማ ምክትል መሪ አቶ አንዷ አለማራጌ የጎንደሩን ሁኔታ ሲያብራሩ ጎንደር ላይ እንግዲህ የገጠመን ነገር ምንድን ነው? አስፈላጊውን ነገር ሁሉ አሟልተን ቅስቀሳ ስናደርግ ቅስቀሳው እንዲስተጓጎል ተደረገ። እንደገና ደግሞ ተደዋውለን ቀጠለ። ከዛ በኋላ በስብሰባው ዕለት የተወሰኑ ከአስር እስከ አስራ አንድ የሚሆኑ ወጣቶች ቪዲዮ ማስረጃም አለን ተሰብሳቢው በተቀመጠበት መሀል ሀሳቡን እንዳይገልጽ፣ እንዳይናገር የማፈን በጩኸት የተሞላ እርስ በርሳቸውን የማይደማመጡበት እኛም እንዳንናገር የሚያደርግ ሁኔታ ተፈጠረ በኋላ ላይ እንደተረዳ ነው ከአነስተኛና ጥቃቅን እንደዚሁም ደግሞ ከአብን የወረዳው ሊቀመንበር የከተማው የወረዳው ሊቀመንበር የሆነ ግለሰብ እና ደግሞ ይህ መደበኛ ከሆነ የወጣቶች አደረጃጀት የተወከሉ ወጣቶች ነበሩ ስብሰባውን የሚረብሹት ሰው በጨዋነት እየተከታተለ ነበር ነገር ግን ልጆቹን ማሳበስ አልተቻለም ፖሊስ ጠራል ፖሊስም ፈቃደኛ አልሆነም በኋላ የእኛ አባላት ስሜት ውስጥ እየገቡ ሲመጡ ግብ ግብ ውስጥ እንዲገቡ አልፈለግንም። በዛ ምክንያት ስብሰባውን መሰረግ ነው የፈለግ ነው። እንዲህ ያለ ሁኔታ ቀደም ሲል በደብረ ብርሃንና አርባ ምንጭ ከተማ የክልሉ መንግስት የፖሊስና የደህንነት አባላት በአነስተኛና ጥቃቅን የተደራጁ ወጣቶችን በመጠቀም ስብሰባቸው እንዲደናቀፍ ማድረጉን በመግለጽም ይከሳሉ። ችግሩን ይፈታሉ ያልናቸው የፖሊስ ኃላፊዎችን መጥተው ልጆቹ ጋር በመተባበር በፍጹም ህግና ስራትን ለማስከበር ፈቃደኛ ሆነው አለ መገኘት አጠቃላይ ጎልቶ የወጣው ነገር አሁን ትልቁ ስጋት እየሆነ ያለው ሀገሩን ሞልቶ ተንሰራፍቶ ያለው ካድሬ ፍጹም አላነቃንቅ አላፈናፍን የሚል ሁኔታ ላይ መገኘት ነው። ይህን ደግሞ እየታየው እየታወቀ ደግሞ ጉዳዩን መር ብሎ እኛ የተናገር ነው ስህተት ከሆነ ስህተት ነው ብሎ ማስተባበል ደግሞ ትክክል ሆኖ ሲገኝ ይህ ነገር ይታረማሉ። ህዝቡን ይቅርታ የሚጠይቅ አካል መጥፋቱ እጅግ ጉዳዩን አሳሳቢ አድርጎታል። በዚህ በአንድ የጎንደር ጉዳይ ስሙ የተነሳው የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊው አቶ ጣይር መሐመድ ኢዜማ በአብን ላይ ያነሳው ክስ ተገቢ አይደለም ሲሉ ያስተባብላሉ። እኔ ከዚህ ጋር እንግዲህ የኢዜማ ክስ አብን መንግስት አይደለም የተቃዋሚ ተፎካካሪ ድርጅት ነው። በአማራው ህዝብ ትኩረት አድርጎ እየሰራ ያለ ድርጅት ነው። ህግም በማክበር በማስከበር ጉዳይ ላይ አብን አይደራደርም መከበር አለበት። እኛ በርካታ ቦታዎች ላይ ሄደን እኛም ቢሆን በምርጫ ቅስቀሳም ሆነ ደጋፊዎቻችን ጋር መነጋገር እንፈልጋለን። ይህንን የሚያስብ ዲሞክራሲን እንደመርህ የሰዎችን በነጻነት ሀሳባቸውን የመግለጽ እና ሰብሰብ መብታቸው ይከበር ብለን የምንጠይቅ የፖለቲካ ኃይል በዚህ መልኩ የኢዜማ ስብሰባ እንዲደናቀፍ አንሰራም። ምናልባት በእነሱ በኩል አሁን በምን መንገድ እንዳገናኙት ከአብን ጋር ባናውቅም እንግዲህ ህግ ማስከበር የመንግስት ስራ ነው። በለ የብልጽግና ፓርቲ በአማራ ክልል የሚለውን ቢከሱ ታማኝነት ይኖረዋል። ማንም ሄዶ ግን አብን ለኝን ልብ ይችላል። እኛ አሁን የሆነ ቦታ ላይ ስብሰባ እየሰበሰ እኛ ኢዜማዎች ነን አብኖች እዚህ መሰብሰብ አትችሉም ስላለን አንድ ሰው በትክክል ያነሰው የኢዜማ ሰው ነው ወይ ብሎ እርግጠኛ መሆን ከአንድ የፖለቲካ ድርጅት ትንሽ በዚህ መልኩ እርግጠኛ ሆነው መምጣታቸው ለእኔ ግልጽ አልሆነልኝም። ነገር ግን በመርህ ደረጃ ህግ ይከበር። በእኛ በኩል ግን ክሱ ያን ያህል ውሃ የሚያነሳ አይደለም። የእኛና አባሎችና ድርጅትን ለመክሰት የሄዱበት መንገድ የብልጽግናው አቶ አወሉ መንግስት ጸጥታ አያስከብርም በሚል ለተነሳውም የጎንደሩን ሁኔታ አስታውሰው አሁን ችግሩ ተቀርፏል ይላሉ። ዜማ በዛን ሰዓት አማራ ክልል አካባቢ የተወሰነ የጸጥታ ችግር ነበረ። እሱ አሁን በህዝብና በመንግስት ቅንጅት በተሰሩ የጸጥታ ስራዎች ለውጡ አለ፣ መሻሻል አለ። ያንን ማድረግ አንዳንድ ዝንባሌዎች አሉ። ይሄ የእኔ ቦታ ነው፣ እዚህ አትድረስ፣ እዚህ አትምጣ የሚሉ የተወሰኑ እንደዚህ አይነት ምልክቶች አሉ። ነገር ግን እነዚህ አይነት ምልክቶች መንግስት ያለምንም መደራደር ያለምንም መቅማማት የማስተካከያ እርምጃ በመውሰድ ላይ ይገኛል። የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበረ አዳሙ ምላሻቸው ካተዋወሉ ብዙም የራቅ አይደለም የክልሉ መንግስት ጸጥታን ለማስከበር ተግቶ እየሰራ ነው የሚል ነው። በእኛ በኩል እንግዲህ እንደሚታወቀው ነው የአማራ ክልል ፖሊስ የክልሉን ጸጥታ፣ ሰላም ማስከበር ነው ስራው። መንግስት የሚያወጣቸውን መመሪያዎች፣ ደንቦች፣ አዋጆች ማስከበር ነው ስራው። ይሄ ምርጫም በተመለከተ ያነሳሽ አንድ የመንግስት ስራ ስለሆነ የመንግስት መንግስት በሚያወጣው መመሪያና ህግ መሰረት ለማስፈጸም ከመቼውም በላይ ዝግጁ ነው። እንግዲህ ይሄ ከግልም ከተለያየ ስሜትም እየተነሱ የሚነሱ ጥያቄዎች ፓርቲዎች ብዙ ጊዜ በራሳቸው የውስጥ ችግር ያን መፍታት ሲያቅታቸው ወደ ጸጥታ ኃይል የማምጣት ነገርም አለ እና እኔ እንዲያውም አድቫይስ የማደርገው እዛ ላይ ቢሰሩ ነው እንጂ በእኛ በኩል በተቻለን መጠን በምንችለው ሁሉ ነጻና ስዊ ምርጫ የሚባለው ነገር እንዲደረግ የጸጥታ ማስከበር ስራ ለመስራት ከመቼውም በላይ ዝግጁ ነንኛ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ምርጫውን ፍጹም ዴሞክራሲያዊ ሰላማዊና ተአማኒነት ያለው ለማድረግ በቦርዱ በኩል የሚደረገው ጥረትና እንቅስቃሴ ብቻውን በቂ እንዳልሆነ ይናገራሉ። ሆኖም ግን በቦርዱ በኩል የአሰራር ገለልተኝነትና ግልጸኝነት እንዲኖር ከማረጋገጥና ለሕግ ብቻ ታማኝ ከመሆነ አኳያ መወጣት ያለባቸውን ኃላፊነት በሙሉ እየተወጡ መሆኑን ይናገራሉ። በሕዝብ ፊት በመሀል ላይ የተቀበልነው ነው አደራና የገባነው ቃል ኪዳንም ይህን እንድናደርግ ያስገድደናል ይላሉ። ከዚህ አንጻር ከምርጫው ዝግጅት ጋር ተያይዘው የሚነሱትን የቅድመ ምርጫ ቤቱታዎች በሙሉ በዝርዝር ቀርበውለት ቦርዱ እየተመለከታቸው መሆኑን ተናግረዋል እነዚህን አቤቱታዎች እንግዲህ በእኛም በኩል ቀርበው ቀርበውልናል ከመነሻውም ወዱ አቤቱታዎቹ በጣም በዝርዝር ችግሮች ተፈጥሮ ከሆነ ፈጻሚ ማነው በምን አይነት ሁኔታ ላይ በፈጸመው እንዲህ የሚለውን ዝርዝር ማብራሪያ ፓርቲዎቹ እንዲያቀርቡ ጠይቋል እሱን አሰናርቶ በማንጻብ የተወሰነ ቀናት ተሽቶባቸው ነበረ አሁን ግን አሁን ቅድም አንቺ የጠቀሻቸው ፓርቲዎች ሁሉም በሚባል ደረጃ እና ቤተሰቦቻቸውና ዘንዝራቸውን አሰናርተው አሟልተው አቅርበዋል። እኛም በሚመለከተው የሕግ አስፈጻሚ በዚህ ጉዳይ ላይ ማብራሪያ እንዲሰጠን የሚመለከተውንም ኃላፊ እኛ ጋር ቀርቦ እንዲያስረዳን ጠይቀናል እና በሚቀጥለው ሳምንት ውስጥ የክልል መስተዳደሮቹ የሚመለከታቸው ሕግ አስፈጻሚ አካላት ምላሽ ይሰጡናል ሲ እናስቀምጣለን ብለን ነው የምናምነው። እየተመለከት ናቸው ነው። እንግዲህ ሌላው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪ ፕሮፌሰር ብርሃኑ ነጋ ባለፈው ሳምንት በሰጡት አጠቃላይ አገራዊ ጉዳይን በሚመለከተው መግለጫ ላይ ምርጫውን በተመለከተ ባነሱት ዝርዝር ነጥቦች በዚህ የቅድመ ምርጫ ሂደት የብልጽግና ፓርቲ የታችኛው የመንግስት መዋቅር የመንግስትና የፓርቲ ኃላፊነትን አደባልቋል ሲሉ ወቅሰዋል በተለይ ከምርጫው ጋር በተያያዘ ለገዢ ፓርቲ ማስመረጫ ገንዘብ ማሰባሰብ በሚል እየተካሄደ ያለው መንገድ የምርጫውን የመወዳደሪያ ሜዳ እጅጉን ሚዛናዊነት ወይም ፌርነስ የጎደለው እንዲሆን ከማድረጉም በላይ ከምርጫው በኋላ ሊመጣ የሚችለውን የሙስና አካሄድ የሚያሳይ ነውና ከአሁኑ ጥንቃቄ ሊደረግበት ይገባል በዚህ ሂደት የመንግስትና የፓርቲ ኃላፊነቶችን የሚያደበላልቁ እርምጃዎች ማየታችን እጅግ አሳሳቢ ነው የፓርቲ ሳይሆን የመንግስት ኃላፊነት ያለባቸው የገቢዎች ባለስልጣን ኃላፊዎች የሚቆጣጠሩትን የንግድ ማህበረሰብ ለብልጽግና ፓርቲ ገንዘብ እንዲያዋጣ ሲጠይቁ፣ በአንዳንድ ቦታ ለምሳሌ በአዳማ ከተማ በአንድ ክፍለ ከተማ የገቢዎች ባለስልጣን ማህተም ባለበት ደብዳቤ ነጋዴዎች ለብልጽግና ፓርቲ ገንዘብ እንዲያስገቡ ሲጠየቁ፣ እነኚህ ነጋዴዎች ለሚደግፉት ፓርቲ በፈቃደኝነት ገንዘብ ሰጥተናል ብለው ሳይሆን ካልከፈል ነገ ያላግባብ ግብር ይጫንብናል ብለው ፈርተው እንደሚሆን አለማሰብ እንዲፈጠር እንፈልጋለን የሚሉትን ስርዓት ምንነት በቅጡ አለመረዳትም በተለይም አንዳንዶቹን የከተማ የወረዳ ኃላፊዎች ገንዘቡን ባንክ አላስገባችሁ ሱቃችሁን እናሽጋለን በማለት እስከ ማስፈራራት ድረስ የደረሱም አሉ። የብልጽግናው የሕዝብና የዓለም አቀፍ ግንኙነት ዘርፍ ኃላፊ አቶ አወሉ አብዱ እንደ ሌሎቹ ፓርቲዎች አቤቱታ ሁሉ የኢዜማውንም አይቀበሉትም። እኛ እስካሁን ሲጀመር ማስገደድ የሚለው ነገር የለም። ማስገደድ በፍላጎት ፍላጎቱ ያለውን ነገር የሚሰጠን ካለ እናመሰግናለን። ፓርቲው ሆኖ ሀገሩ ሆኖ እሱም ይሄ ሀገር ስኖር ሰላም ስኖር ሰርቶ የሚያገኝበት ሀገር ስለሆነ በራሱ ፍላጎት ለሚያደርግልን ነገር ቅሬታ የለንም። ነገር ግን ተገዶ ነው የሚለው ነው ካለ ሕግ አለ። ዛሬ ያስገድድን እንኳን ሳንትን መከፈል አይደለም አንድ ነገር ማድረግ አይቻልም ኢትዮጵያ ውስጥ። ህዝቡ የታገለው ዋጋ የከፈለው ተገዶ የለመነበትን ነገር እንዲያደርግ አይደለም። ይህ ዋጋ የከፈለው እና ይህን ስርዓት ያመጣው ይህንን ለውጥ ያመጣው ይሄ ለውጥ ስለዚህ ይሄ ውሸት ነው። መረጃ ያለን ካሉ ያቅርቡ፣ እና ምርጫ ቦርድ የሚዳኘን ፍርድ ቤትም አለ፣ ችግር የለም። ተገድጄ ብሬን ተቀምቻለሁ የሚል አካልም ካለ ይቅረብ። ግን በፍጹም ተገዶ እንዲያደረገ አካል የለም፣ የሚያደርግም አካል የለም፣ ተገዶ የሚሰጥም አካልም የለም፣ ተገዶ የሚያሰጥም አካልም የለም። በፍላጎት ግን የማስተባበር የመተባበር ሁኔታ ሊኖር ይችላል። በፍላጎት ከፍላጎት ውጭ ግን አንድ ድንቡሎ ሳንትብ የሚሰጥ ካለ እዚህ ጋር ሰጥቻለሁ የሚል ካለ ወይም ተቀብያለሁ የሚል ካለ በግድ የተቀበለ ኃይል ካለ እሱ የብልጽግና ፓርቲ አባል አይደለም። ሌላ ምናልባት ነገር ፈላጊ ችግር ሊፈጥር የፈለገ አካል ሊኖር ይችላል። እሱን ጥቆማ አስጡንና እኛ በራሳችን እንሄድበታለን። አያንጠጥም ካሉ ደግሞ ለቦርድ ምስና ምርጫ ቦርድ ባለን የጨዋታ ህግ መሰረት ልንዳኝ እንችላለን። ስለዚህ ይሄ ብዙም መብራሪያ መግለጫ፣ ዛቻ ምናምን ለመስጠት የሚያስቸግር ነገር ሳይሆን እዚህ ጋር ችግር አለ፣ ጣራ ይስተካከል ተብሎ የሚታይ ነገር ነው። አሁን በመቻቻል በመደመር ሁላችንም አንድ ሆነን ሀሳባችንን ሽጠን ፕሮግራማችንን ሽጠን ለህዝባችን ነግሬን አስተምሬን፣ ከፈለገ ይመርጠናል፣ ካልፈለገ አይመርጠንም። ዛሬ ደግሞ አስገድደን ሳንቲም መቀበል አይደለም፣ ስብሰባ መውጣት አይደለም፣ ሌላም ነገር አይቻልም። በኢትዮጵያ ውስጥ ይሄ ካሁን በኋላ ሀራም አይቻልም። አቶ አወሉ ይህን ጉዳይ ምርጫ ቦርድ ይዳኘን ባሉት መሰረትም ወይዘሪት ብርቱካን ሚደቅሳን ብልጽግና ፓርቲ የመንግስት ሀብትና ንብረትን ለምርጫ መወዳደሪያ እየተጠቀመ ነው በሚል እየተወቀሰ ነው። ምላሽ ይስጡን ስንል ጠይቀናል። ከማንኛውም ሀገር ውስጥ የሚኖር ሰው አቤታዎቹን እና ቅሬታዎቹን ሰምቻቸዋለሁ እኛም ሰምተናል። ግን በግልጽ በዚህ ቀን እዚህ ቦታ ይሄኛው የመንግስት ሀብትና ነገር በዚህ መልክ ሲጠቅባይ ስለሆነ ጸቦር እርምጃ ይውሰድ ወይም ደግሞ ማስተካከያ መፍትያ ባሚል በዙፍ አልቀረበልንም። እንደዚህ አይነት አቤቱታዎች እንደዚህ አይነት አስተጣጠሞች እንግዲህ በጣም የኛ ኃላፊነት አለበት፣ ሁሉም ኃላፊነት አለበት ና ሬጉሌት የምናደርገው እኛ መሆናችን ግልጽ ነው። በህጉም ላይ ተቀምጧል። ማንኛውም ስልጣን ላይ ያለ ፓርቲ እንደ ማንኛውም ተወዳዳሪ በሚንቀሳቀስበት ጊዜ የመንግስት ሀብትን ለዚህ ውድድር ወይም በእንቅስቃሴ ማዋል እንደሌለበት የተቀመጠ ነገር ነው። አሁን ስንባር ላይ ያለውን ምስልና ያንን ማክበር አለበት ብለን ነው የምናምነው እና ግልጽ የሆኑ ጽፈቶች ካሉ በሚቀርቡልን በማስረጃም ታግዘው በሚቀርቡልን ጊዜ የምናየው ይሆናል። ግድግልን እንደሞከርኩ ወደፊት በዚህ አይነት አቤቱታዎች፣ ማስተረክሮች እኛም ነገር ሳይሆን ሌላው ዴሞክራሲ የዳበረበት ሀገር እንደባቸው ብዙ አቤቱታዎች ይመጣል ብለን ነው ብጠብቀው እና በእኛም በኩል የክትትል እና የማስፈጸም እና የመቆጣጠር አቅማችን ከሰ ማለት አለበት። ምክንያቱም አንዳንድ ጊዜ አቤቱታዎቹ በትክክል ማረጋገጥ አስቸጋሪ ስለሚሆን ማለት ነው። እንደዚህ ፍለፊት ከሚመጡት ውጭ ግን በመፈጸም የሌለበት ነገር ነው። በአጠቃላይ ግን ሀገራችን ደግሞ የፓርቲና የመንግስት መንቀላ ቀል ለረጅም አመታት ባህል ሆኖ የነበረበት ሀገር ስለሆነ ቤተዚህ በዛም ችግር እንደሚያጋጥም ገፍታለን። ግን ህጉ ያግዘናል። እኛ በኩል ደግሞ ያንን የሚያስፈጽም መመሪያው ለማውጣት ከዛ መመሪያውንም ደግሞ መከታተያ አሰራር ለማውጣትና ትክክለኛ የህግ አግባብ ያለው ፕራክቲስ ወይም እንቅስቃሴ እንዲኖር ለማድረግ ዝግጁነት አለ። ኢህአዴግ ከፈረሰና ብልጽግናና ህወሓት ከተባለ በኋላ የትግራይ ክልል ገዢ ፓርቲ ህወሓት ነው። በክልሉ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎችም ከምርጫው መምጣት ጋር አያይዘው ለሚያሰሟቸው የአፈና ቤቱታዎች ተጠያቂ የሚያደርጉት ህወሓትን ነው። የትግራይ ዴሞክራሲያዊ ፓርቲ ቲዴፓ ሊቀመንበር ዶክተር አረጋይ በርሄ ፓርቲያቸው ለምርጫው የሚያስፈልገውን ዝግጅት እንዳያደርግ ህወሓት እንቅፋት እንደሆነባቸው ይናገራሉ። የህወሓት አመራር ከዚህ ከመሀል ሀገር ሸሽቶ ሄዶ እዛ መሽጎ እኛን እንዳንንቀሳቀስ እያደረገን ነው ያሉ። ህዝቡ አማራጭ እንዳያገኝ፣ ለውጥ እንዳያገኝ በአገሩ ማድረግ ያለበት አስተዋጽኦ ዲሞክራሲያዊ ስርዓት ለመመስረት እና ኑሮውን እንዲሻሻል ለማድረግ የሚያስችለው ሁኔታ እንዳይፈጠር እንቅፋት እየፈጠሩብን ነው ያሉ። ጽህፈት ቤታችንን እየዘጉ ነው ያሉ አባሎቻችን እየደበደቡ እያሰሩ ነው ያለው። ስለዚህ በዚህ ሁኔታ ላይ የሚቻለንን ያህል እያደረግን ነው ያለው። የትግራይ ክልል የፍትህ ቢሮ ኃላፊና የህዋት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ። ቲዴፓ ትግራይ ውስጥ ቢሮ ሳይኖረው እንዴት አቤቱታ ያቀርባል ሲሉ ይጠይቃሉ። በትግራይ ጽሕፈት ቤትም የለውም። በትግራይም የሚንቀሳቀስ ፓርቲ አይደለም። በወሬ የምንሰማው አዲስ አበባና ጎንደር ነው የሚሰራው። ስለዚህ በምን ሞራልና እውቀት ላይ ተመስርቶ ነው ትግራይን የሚመለከት ፖለቲካ ምህዳሩን ሊናገር የሚችለው? ማለት ዝም ብሎ ስም ለማጥፋትና ትግራይም ለማንበርከክ የትግራይን ህዝብ ለመግዛት ለማሸነፍ ከሚፈልጉ ሀይሎች ጋር እየተላላኩ የትግራይን ምስልና ሁኔታና የትግራይን ያለውን ተጨባጭ ሁኔታ ማጠልሸት ትክክል አይመስለኝም። ይህንን የትግራይም ህዝብ አይልም። እኔ አመራር ስለሆንኩኝ ብቻ ሳይሆን ለማንንም የትግራይ ተወላጅ በዚህ ሰዓት ትግራይ ውስጥ ለሚኖር ሰው ጠይቂው ይህንን እውነት አይነግርሻል። ትግራይ ውስጥ ያለው ሰላም አድላዊ አይደለም። ለአንዱ ሰላም ሰጥቶ ለሌላ የሚከለክል አይደለም። ማንንም የኢትዮጵያ ዜጋ በዚህ ሰዓት የኢትዮጵያ ሰላም በሚመለከት ሰላም የሆነውን ክልል በኤግዛምፕል መጥቀስ የሚችል ከሆነ የትግራዊ ሰላም ነው የሚደግሰው። ስለዚህ ሰላም ደግሞ ለአንዱ ሰላም ሆኖ ለሌላው ሰላም የማይሆንበት ምንም ምክንያት የለም። ዶክተር አረጋይ በርሄ በበኩላቸው መቀሌ ጽፈት ቤት እንዳላቸው ነገር ግን እንቅስቃሴ ለማድረግ እንደተሳናቸው ይናገራሉ። ጽፈት ቤት መቀሌ አለን፣ ግን እዛ ልጆች ድንጋይ የሚወረውሩ ልጆች እያስተማሩ የሚገባ የሚወጣ ወደ ጽህፈት ቤቱ እያደናቀፉ፣ ይቺ የቀረችው ጽፈት ቤት እንግዲህ። ሌሎች ከተሞችን መክፈት ሞክረን ነበር፣ ተዘጋ። አብይ አዲ ሞክረናል፣ አድዋ ሞክረናል፣ ሑመራ ሞክረናል፣ ሽሬ ሞክረናል፣ ነገር ግን አዘግተውታል ይቺ የቀረችው የመቀሌም ለማስዘጋት ላይታች ያሉ ነው የሚገኝ እያሉ ስለዚህ ችግሩ ከባድ ነው። ለኛ በትግራይ ክልል አፈና እንደሚካሄድ በመግለጽ ቅሬታ የሚያነሳው ትዴፓ ብቻ አይደለም። የአረና ትግራይ ለዴሞክራሲያዊና ሉዓላዊነት ፓርቲ ወይም አረናም ጭምር ነው። የፓርቲው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ለምርጫ ውድድር የሚያስፈልገውን እንቅስቃሴ እንዳናደርግ በህዋት እንታፈናለን ይላሉ። ህወሀት በኢትዮጵያ የነበረውን ሀይል አጥቶ ምን ጉልበትም ትግራይ ላይ ባደረገበት ሁኔታ የፖለቲካ ያው በተለይ በአረባ ፓርቲና በአበራ አባላት ተደጋጋሚ የማሰር መደብደብ ክስ መስርቶ የወራት በማስታወቅ ቀናት በማሳት እንዲወጡ እያደረገ ነው፣ እና ከፍተኛ ጫና እያደረገ ነው። የህወሀት ጫና ደግሞ እንዲሁ በከፍተኛ ሁኔታ እየጨመረ ነው ያለው አቶ አማኑኤል አሰፋ። ህዋት እንኳን አረናን ሊያፍን ቀርቶ አብሮ ለመስራት ጥረት ሲያደርግ እንደነበር ይናገራሉ። አረናም ቢሆን ጥሩ የሆነ ግንኙነት ከህወሀትም ከመንግስትም ጋር አብረን ለመስራት ምርጫም እየመጣ ስለሆነ በዚህ መልኩ ለመስራት የሚያስችለንን እድል ለመፍጠር ስራ ሶስተኛው የህወሀት ጉባኤ ላይ እንዲሳተፉ ከዛም በኋላ አብረን ለመስራት እንድንችል እንቅስቃሴ ጀምረን ነበር። ሆኖም ግን ትግራይ ውስጥ ያለው ድል ተጠቅመው አብረን እየሰራን ችግሮችም ካሉ አብረን እየተወያየን ለመፍታት የሚያስችለንን እድል ዘግተው አዲስ አበባ ነው የሚመላለሱት። ከሌሎች ሀይሎች ጋር ነው የሚነጋገሩት። በተለያዩ ሚዲያዎች በቃ የህወሀት በሁሉ ሁሉም ቦታ በሁሉም መጥፎ የሆነ ነገሮች እንደገባ ትግራይ ውስጥ ሰላም የለም አንንቀሳቀስን ብቻ ሳይሆን ሌሎች ክልሎችም ውስጥ ያለ ያውስሁን ያለው አዲስ አስተሳሰብ የሶስተኛ ወገን አስተሳሰብ እነሱ ሲያንጸባርቁት እነሱ ሲያስተጋቡት ነው የሚታዩት እና ይሄ በጣም ትክክል ያልሆነ ነገር ነው። የትም ማለት በኢትዮጵያ ውስጥ ለማንኛውም ችግር ሊኖር ይችላል። ችግርም ካለ አብረን ችግሩን ለመፍታት የሚያስችለን እቅድል አለ። የፖለቲካ ፓርቲዎች ከህዝብ ጋር ላለመገናኘት፣ ከደጋፊዎቻቸው ጋር ከአባሎቻቸው ጋር ላለመገናኘት የሚዳድስ ከቁጥጥር ውጭ የሆነ ነገር እንደሌለ ግን እኔ አመራር ስለሆንኩኝ ወይም የህወት አባል ስለሆንኩኝ የምለው ሳይሆን እውነታው ያ ነው። ትክክል አይደለም። የአረናው አምዶም ህወሓት መቼም ቢሆን ስህተቱን አምኖ አያውቅም ይላሉ። ስርዓቱ ማሳደድና ድብደባ የሚፈጸመው በአረና አባሎች ላይ ብቻ ሳይሆን ፓርቲውን በሚደግፉ መደበኛ ሰዎች ላይ ጭምር ነውም ሲሉ ይከሳሉ። ዶክተር አረጋይ በርሄ በበኩላቸው ትግራይ ክልል ውስጥ ባለው ሁኔታ እንደ ልብ ተንቀሳቅሶ ምርጫን ለማድረግ የሚያስችል ሁኔታ የለም ባይ ናቸው። በጣም አስቸጋሪ ሁኔታ ነው ያለው። በዚህ ሁኔታ ምርጫ ላይ ለመሳተፍ አይቻልም። ምርጫ ማለት እኮ ሰው ህዝቡ የትኛው ፖሊሲ የእርሻ ፖሊሲ፣ ኢኮኖሚ ፖሊሲ፣ በአጠቃላይ የፖለቲካ ፖሊሲ ምንድን ነው፣ የማህበራዊ ፖሊሲ ማወቅ አለበት እንዲመርስ ማለት ነው። ይሄ ይሻለኛል፣ ይሄ ይጠቅመኛል ለማለት ግን ይህን እንዳይሆን ህወሓትና የትግራይ ህዝብ አንድ ነው እያሉ ዝም ብሎ የሌለ ትርክ እየተረኩ ህዝቡን በፍራቻ ተጠምዶ እንዲኖር ጠላት መጣበህ ተከባሃል ምናምን እያሉ እንደዚህ የመሳሰለ አስፈሪ አስጨናቂ ፕሮፓጋንዳ እያደረጉ ህዝቡ የሚፈልገውን ከዚህ ካለበት መከራ እንዳይወጣ እያደረጉት ነው ያሉ። ስለዚህ በዚህ እኮ አሁን ምርጫ ለማካሄድ በጣም በጣም አስቸጋሪ ነው። ከሁሉም አካባቢዎች ከሁሉም ክልሎች በባሰ ሁኔታ ምርጫ እንዳይካሄድ እየተደረገ ያለው ትግራይ ውስጥ ነው። አቶ አማኑኤል አሰፋ፣ ይህ ሆን ተብሎ ትግራይ ክልል ውስጥ ሰላም የለም ለማስባል የተፈጠረ አጀንዳ ነው በማለት በመከራከሪያነት ምክንያት ያቀርባሉ። የብልጽግና ፓርቲ ምርጫ ለማድረግ ምንም ፍላጎት የለውም። እነዚህ አካላት ደግሞ ትዴፓም ሆነ አረና ከብልጽግና ፓርቲ ጋር በጣም ተቀራርበው እየሰሩ ነው ያሉት። ስለዚህ ምርጫ ለማስቀረት የሚያስችለውን ምክንያት ለመደርደር የትም ቦታ ሰላም የለም የሚለው ምክንያት ጀስቲፋይድ ለማድረግ የሚመጣ ነገር ነው። ትግራይም ቢሆን ሰላም የለም፣ ከፈለጋችሁ እነት ሂደታ እና አረራ መስማት ትችላላችሁ። የሚለውን ነገር ለማድረግ ነው እና ይሄ በጣም ትክክል አይደለም፣ ለኢትዮጵያ ማይጠቅማት። የብልጽግናው አቶ አወሉ አብዱ ደግሞ በፓርቲያቸውም ሆነ በመንግስት በኩል ምርጫውን ስለማራዘም የተነሳ አጀንዳም እንደሌለ በመግለጽ የምርጫው ቀነ ቀጠሮ ተቆርጠዋል ይላሉ። ጫ በተቀመጠ የጊዜ ሰሌዳ መሰረት እንዲካሄድ ኦልሬዲ ቀነ ገደብ ተቆርጦለታል። በቀነ ገደቡ መሰረት የሚሰሩ ስራዎች አሉ። በተቀመጠ የጊዜ ሰሌዳ መሰረት ሁሉም ቅስቀሳ ያደርጋል። የኢትዮጵያን መንግስት ምርጫውን ዴሞክራሲያዊ፣ ነፃ፣ ተአማኒና ውጤቱም ተቀባይነት የሚኖረው እንዲሆን ለማድረግ ከሚመለከታቸው ጋር ሁሉ ተባብሮ ለመስራት እየተጋ መሆኑን በጠቅላይ ሚኒስትር አብይ አህመድ አማካኝነት ከአንድ ዓመት ተኩል በፊት በህዝብ ተወካዮች ምክር ቤት አስረግጦ የገባውን ቃል የአገሪቱ ፕሬዚዳንት ሳህለ ወርቅ ዘውዴም በዘንድሮ ዓመት የምክር ቤቱ መክፈቻ ላይ ደግመውታል። የምናካሂደው ምርጫ በተቻለ መጠን ባለፉት ምርጫዎች ያጋጠሙንን ግድፈቶች በሚያርም መልክ እንዲከናወን ነፃና ዲሞክራሲ ሆኖ ተአማኒና ተቀባይነት ያለው እንዲሆን በፖለቲካ ልሂቃንና የምልአተ ህዝቡን ተሳትፎ ያረጋገጠ እንዲሆን ይደረጋል። መንግስት መጪውን አገራዊ ምርጫ የዲሞክራሲ ማሻገሪያ መንገድ ለማድረግ ጠንክሮ እየሰራ መሆኑን ደጋግሞ ቢናገርም የተፎካካሪ ፓርቲዎቹ የቅድመ ምርጫ ቤቱታዎችና ቅሬታዎች አላቆሙም። የእኛም ዘገባ አላበቃም። ሁሉም መፍትሄ ነው ያሉትን ሀሳብ ሰንዝረዋል። አንዳንዶች በነጠላ ለሚሰነዘርባቸው ቅሬታም ምላሽ ሰጥተዋል። ሌሎች ባለሙያዎች ደግሞ በመንግስት በኩል እስካሁን ተደረጉ የተባሉ ማሻሻያዎችን እና ቀሪ ናቸው ያሏቸውንም ሀሳብ አካፍለዋል። በተከታታይ ዘገባችን የምርጫውን ሂደት እየተከታተልን እናስደምጣችኋለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ